ሳይንስና ቴክኖሎጂ በየዓመቱ የላቀ ስራ ላበረከቱ ሽልማት የሚሰጠው የኖቤል ኮሚቴ በዘንድሮ ዓመትም በተለያዩ ዘርፎች ሽልማት ሰጥቷል። ኮሚቴው በተፈጥሮ ሳይንስ ዘርፍ በተለይም በኬሚስትሪ እና በፊዚክስ ዘርፍ የሰዎችን ሕይወት በተሻለ ሁኔታ ያሻሽላሉ ላላቸው ሁለት ግኝቶች ሽልማት ሰጥቷል። የስዊድን የሮያል ሳይንስ አካዳሚ ባለፈው ሳምንት ይፋ እንዳደረገው በኬሚስትሪ ዘርፍ ሽልማት የሰጠው ለሶስት ሳይንቲስቶች በጋራ ነው። የስዊድን የሮያል የሳይንስ አካዳሚ በኬሚስትሪ ዘርፍ ለሱሱሙ ኪታጋዋ ከጃፓን ኪዮቶ ዩኒቨርሲቲ፣ ሪቻርድ ሮብሰን ከአውስትራሊያ ሜልበርን ዩኒቨርሲቲ እና ኦመር ጃጌ ከአሜሪካ ሳንታ ባርባራ ቤርክላይ ዩኒቨርሲቲ የብረት ተፈጥሯዊ ማዕቀፍ ስራቸው የ2025 የኖቬል ሽልማትን ለመስጠት ዛሬ ወስኗል። ጃፓን አውስትራሊያና አሜሪካ ለሚገኙት ለእነዚህ ሶስት ሳይንቲስቶች የዘንድሮ የኬሚስትሪ የኖቬል ሽልማት የተሰጣቸው የብረት ተፈጥሯዊ ማዕቀፎችን ወይም አይረን ኦርጋኒክ ፍሬምወርክስ በማዘጋጀት ላደረጉት ምርምር ነው። ከኬሚስትሪ ኖቤል ኮሚቴዎች አንዱ የሆኑት ፕሮፌሰር ሃይነር ሊንክ የአሸናፊዎችን ማንነት ይፋ በሆነበት ወቅት እንደገለጹት የሳይንቲስቶች ስራ ታላቅ ሲሉ አማካሽ ተውታል። ክቡራትና ክቡራን፣ ዛሬ ትልቅ ሽልማት አለን። አስቡት፣ የኬሚስትሪ መሳሪያዎች ተሰምተው የማይታወቁ ሙሉ ለሙሉ አዲስ የሆኑ ቁሶችን ለመፍጠር ጥቅም ላይ ሲውሉ፣ ለምሳሌ ያህል አስቡት በውስጣቸው ብዙ ክፍተት ያላቸውን ትንንሽ ጠጣር ነገሮች የጋዝ ሞሌኩሎች በንጥረ ውህድ ሊሞሏቸው ሲችሉ፣ የተለየ ሞሌኩል ከፈለግን እንደ የአስፈላጊነቱ ማስተካከል ይቻላል። ከዚያም አንድ ሰው ካርቦን ዳይኦክሳይድን ከአየር ወይም ከኢንዱስትሪ የጭስ ማውጫ ቱቦዎች የሚለዩ ቁሳቁሶችን ለመፍጠር ይችላል። የኬሚስትሪ የኖቤል ኮሚቴ አባሉ ፕሮፌሰር ኦላፍ ሮንስቶርም በበኩላቸው የዚህ ዓመት የኖቤል ሽልማት አሸናፊ ግኝት ብዙ ክፍተቶች ያሏቸው ቁሶች ቢሆኑም የሰዎችን ትኩረትና ፍላጎት ለመሳብ ትልቅ አቅም ያላቸው ናቸው ብለዋል። የግኝቱን መሰረታዊ አወቃቀርም እንዲህ ሲሉ አስረድተዋል። የዚህ ዓመት ሽልማት ስለ የብረት ተፈጥሯዊ ማዕቀፎች ነው። እና ይህ መዋቅር ክፍተት ያለው የመዋቅር አይነት ነው። የእኛ ሎሬቶች መሠረታዊ በሆኑ መርሆች ላይ ተመስርተው በተወሰኑ ዓመታት ያዳበሩት ነው። ሁለት የተለያዩ አይነት አካላትን ወስደዋል። ስለዚህ አንዱ አካል ብረት ወይም የብረት ጥርቅም ነው። ከዚያም ተፈጥሯዊ ማያያዣዎች ከምንላቸው ጋር ያገናኙታል። ስለዚህ ይህ ብርቱካናማው ተፈጥሯዊ ሞሊኩሎች ናቸው። በካርቦን ላይ የተመሠረቱ ሞሊኩሎችም ናቸው እና ሁለቱን አንድ ላይ ታገናኛለህ፣ አንድ ላይ ታዋህዳለህም። ከዚያም እነዚህ ሁለቱ በተለየ ንድፍ እርስ በርስ ይገናኛሉ። ከዚያ በኋላ ባለሶስት አቅጣጫ ቁሶችን ይመሰርታሉ። እነዚህ ባለሶስት አቅጣጫ ቁሶች በእንግሊዝኛው አጠራር ስሪዲ ማቴሪያልስ በውስጣቸው ክፍተት ያለው በመሆኑ እንደ ጋዝ ውሃና ሌሎች ንጥረ ነገሮች ወደ ውስጥ በሚገቡበት ጊዜ እንደየአስፈላጊነቱ ይዞ ማስቀረትና መጠቀም ወይም እንደ ቆሻሻ ማስወገድ የሚችል ሆኖ ነው የተሰራው። እነዚህ ቁሶች ከውጭ ትንሽ የሚመስሉ ነገር ግን በውስጣቸው ሰፊ የሆነ ቦታ ያላቸው ሞሌኩላዊ መዋቅር ያላቸው በመሆኑም ጋዞችን በሚያስደንቅ ቅልጥፍና እንዲያከማችሁና እንዲለዩ ያስችላችኋል። ከዚህ አንጻር ፕሮፌሰሩ ግኝቱን አስደናቂ ነው ይሉታል። እና ይህ ቁስ በጣም አስደናቂ ነው። ምክንያቱም እዚህ ውስጥ በአንጻራዊነት ትላልቅ ክፍተቶች አሉ እና ትንንሽ ሞሌኩሎችን ለመያዝ ጥቅም ላይ ሊውሉ ይችላሉ። ለምሳሌ የውሃ ሞሌኩል ወደ ክፍተቱ ውስጥ ገብተው በዚህ የብረት ተፈጥሯዊ ማዕቀፍ ውስጥ ሊዋጡ ይችላሉ። እናም አስፈላጊ በሆነ ጊዜ መጠቀም አልያም ማስወገድ ይቻላል። ለምሳሌ የመጠጥ ውሃ ከተፈለገ መልቀቅ ይቻላል። እና በትክክል ለወሬቶቹ ሲሰሩ የቆዩት እንደዚህ ያሉ ቁሳቁሶችና በቁሳቁሶቹ እንዴት መስራት እንደሚቻል መርሆችና ጽንሰ ሀሳቦችን ለማዘጋጀት ነው። የብረት ተፈጥሯዊ ማዕቀፎች ወይም ሜታል ኦርጋኒክ ፍሬምወርክስ በመባል የሚጠሩት እነዚህ ግኝቶች ላጠቃቀም ምቹ እንዲሆኑም በውስጣቸው ያለውን ክፍተት መጠን እንደየሁኔታው መቀያየርና ለተፈለገው ተግባር እንዲስማማ አድርጎ ማስተካከልም ይቻላል። የኬምስትሪ ኖቬል ኮሚቴ አባሉ ፕሮፌሰር ኦልፍ ራምስቶርም ይህንን ግኝት ሃይሪ ፖተር በሚባለው ልቦለድ ታሪክ ውስጥ ሄርሞን ጋንገር የምትባል ገጸ ባህሪ ከሚት ይዘው ያስማት ቦርሳ ጋር ያመሳስሉታል። ይህ ግኝት በለትተዕለት የሰው ልጆች ህይወት ምርዛማ ጋዞችን ለማስወገድና ብክለትን ለመቀነስ በረሃማ በሆኑ አካባቢዎች እርጥበታማ አየርን በመጭመቅ ዝናብ እንዲኖር ለማድረግ ውሃን ለማጣራት፣ እንዲሁም አደንዛዥ እጽዎችን ከሰዎች ሰውነት ለማውጣት ጥቅም ላይ ሊውል ይችላል። በአጠቃላይ የግኝት ካርቦን ለመሰብሰብ፣ ውሃ ለማጠራቀምና እንደ አካባቢ ጽዳት ያሉ ችግሮችን ለመፍታት ይረዳል ተብሎ ይጠበቃል። ሌላው በዚህ ሳምንት በተፈጥሮ ሳይንስ የኖቤል ተሸላሚ የሆነው የፊዚክስ ዘርፍ ነው። በዚህ ዘርፍ መቀመጫቸውን አሜሪካ ያደረጉ ሶስት ሳይንቲስቶች በጋራ ሽልማቱን አሸንፈዋል። ስዊድን የሚገኘው የሮያል የሳይንስ አካዳሚ ያለፈው ማክሰኞ እንዳስታወቀው የእንግሊዙ ጆን ክለርክ ፈረንሳዊ ሚሼል ዲቬሬት እና አሜሪካዊ ጆን ማርቲንስ በፊዚክስ ዘርፍ የዘንድሮ የኖቤል ሽልማት አሸናፊዎች ሆነዋል። ሶስቱ ሳይንቲስት ሽልማቱን ያገኙት በኳንተም ሜካኒክ ባደረጉት ምርምርና ግኝት ነው። የፊዚክስ የኖቤል ኮሚቴ ሰብሳቢ ኦሊ ኤሪክሰን እንደገለጹት የኳንተም ሜካኒክስ የሁሉም ዲጂታል ቴክኖሎጂ መሰረት በመሆኑ ግኝቱ እጅግ በጣም ጠቃሚ ነው። የመቶ ዓመት ዕድሜ ያስቆጠረነው ያሉት የኳንተም ሜካኒክስ አዳዲስ አስገራሚ ነገሮችን የሚያቀርብበትን መንገድ እማኝ ሆኖ ማየትና ማክበር መታደል ነው ሲሉም ገልጸዋል። ተሸላሚው ግኝትም በርካታ አገልግሎቶች እንዳሉ ጠቅሰዋል። በዚህ ዓመት የኳንተንም ሜካኒክስ የተገኘበትን ሄሰንበርግን ለህትመት ያበቃበትን መቶኛ ዓመት እናከብራለን። የማይክሮኮስሞስ ጽንሰ ሐሳብ ነው እና ዛሬ በኳንተም ሜካኒክስ እና በኳንተም ፊዚክስ ላይ ተመስርቶ ጥቅም ላይ የዋለ የላቀ ቴክኖሎጂ የለም። ለምሳሌ ተንቀሳቃሽ ስልኮች፣ ኮምፒውተሮች፣ ካሜራዎች እና አለማችንን የሚያገናኙ የፋይበር ኦፕቲክ ኬብሎችን ለማሻሻል መንገድ ይከፍታል። የኳንተም ሜካኒክ መሿለኪያ በአሁኑ ጊዜ አስፈላጊ መሆኑን እንረዳለን ያሉት ፕሮፌሰሩ፣ ሆኖም በመሿለኪያ ትላልቅ ስርዓቶችን ዘልቀን መመልከት እንችላለን ወይ የሚለው ጥያቄ በኖቬል ሎሬቷ አንቶኒ ሌጌት መነሳቱን ገልጸዋል። በጎርጎሪያኑ 1978 ዓ ምት በአይን በማይታዩ ሱፐር ማይክሮስኮፒክ ኳንተም በሚባል ቁስም ኤሌክትሪክ በከፍተኛ ሁኔታ በሚያስተላልፉ መስመሮች ዘልቀን መመልከት እንችላለን የሚል ሀሳብ ሳይንቲስቷ ማቅረባቸውንም አስታውሰዋል። የዚህ ዓመት ግኝትም ቀደም ሲል በተደረጉት ምርምሮች መሰረት ያደረገና ላልተመለሱ ጥያቄዎች መልስ የሚሰጥ መሆኑን ገልጸዋል። የዚህ ዓመት ሽልማት ስለ ኳንተም ሜካኒካል መሿለኪያ ነው። ይህ የሁለቱም የኳንተም ሜካኒካል ውጤት ነው። ኡርባን ሸሪንገር ታዋቂውን የሞገድ ኩልታ ወይም ዌቭ ኢኩዌዥን በጎርጎሪያኑ 1926 ዓ ም ልክ የዛሬ መቶ ዓመት ገደማ ትንንሽ ቅንጣት በማይበገር እንቅፋት ውስጥ ዘልቆ መግባት የሚችልበትን መፍትሄዎች ግኝት ካሳተመ በኋላ ነው። የሳይንቲስቶቹ ሙከራ እንደሚያሳየው የኳንተም ሜካኒካል ንብረቶች በማይክሮስኮፒክ ወይም በአይን በማይታይ ደረጃ ሊሰሩ ይችላሉ። በጎርጎሪያኑ 1984 እና 1985 ዓመተ ምሕረት ጆን ክላርክ ሚሼል ኤች ዲቮሬት እና ጆን ኤም ማርቲንስ በሱፐር ኮንዳክተሮች ወይም በከፍተኛ የኤሌክትሪክ አስተላላፊ ቁሶች በተገነባ ዑደት ላይ በኤሌክትሪክ መስመር ላይ ምንም አይነት እንቅፋት ሳይገጥማቸው ሙከራቸውን በተከታታይ አካሂደዋል። ለዚህም ኤሌክትሪክ የሚያስተላልፉ ቀጫጭን ቁሶችን በመደራረብ ተጠቅመዋል። የኖቤል ሽልማት ኮሚቴው እንደገለጸው የሳይንቲስቶቹ ሙከራ የኳንተም ሜካኒክን ተጽዕኖ ከማይክሮስኮፒክ ማለትም፣ በአይን ከማይታይና በአጉሊ መነጽር ብቻ ከሚታዩ ወደ ማክሮስኮፒክ ወይም በአይን ሊታይ ወደሚችል ደረጃ አሻግረውታል። በዚህ ሁኔታ ዘንድሮ የፊዚክስ የኖቤል ተሸላሚ ግኝት ለቀጣዩ ትውልድ የኳንተም ከሪፕቶግራፊ፣ ኳንተም ኮምፒውተሮችና ኳንተም ሴንሰሮችን ጨምሮ የኳንተም ቴክኖሎጂዎችን ለማልማት እድል የሚሰጥ ነው ተብሏል። በጉርጉሪያኗ 1896 ከዚህ ዓለም በሞት በተለየው ስዊድናዊ ባለጸጋ አልፍሬድ ኖቬል ስም በየዓመቱ በሚሰጠው በዚህ ሽልማት አሸናፊዎቹ ወደ 11 ሚሊዮን የስዊድን ክሮነር ወይም 1.03 ሚሊዮን ዩሮ የሚጠጋ ገንዘብ ሽልማት ያገኛሉ። በዚህ ዓመትም ተሸላሚዎቹ በመጪው ታሳስ በሚከናወነው ስነስርዓት ሽልማታቸውን ይወስዳሉ ተብሎ ይጠበቃል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።